አቶ የሸዋስ አሰፋ ጤና ይስጥልኝ። እንደምናመሹ? እግዚአብሔር ይመስገን፣ ደህና አሁን የደወልኩሎት የኢትዮጵያ መንግስት ትናንትና ለወሰደው እርምጃ የእርሶ ፓርቲ እና እርሶም በግሎ እንደ ፓርቲው መሪ ያለዎትን ሀሳብ አቋም ምን እንደሆነ ለመጠየቅ ነበር። ወደ አምስት ሺህ ስድስት መቶ የሚሆኑ ጦር ላይ ላይ መለቀቃቸውን ትናንትና የወጡ የመንግስቱ መገናኛ ብዙሀን ዘገባዎች ጠቁመዋል። ሌሎች ዘገባዎች ደግሞ ዘጠኝ ሺህ ስምንት መቶ የሚሆኑ ታሳሪዎች እንደዚሁ መለቀቃቸው ተነግሯል። እና ምንድን ነው ለመሆኑ የፓርቲያችሁ ሀሳብ በእነዚህ ሰዎች መለቀቅ ላይ? አመሰግናለሁ። በመሰረቱ መለቀቃቸው መልካም ነገር ነው። የእኛም የሰማያዊ ፓርቲ አባላት እና አመራሮች በዚሁ በአስቸኳይ ጊዜ አዋጁ ሰበብ ተይዘው ሲሰቃዩ ነበር እና መለቀቃቸው መልካም ነገር ነው። ከአጠገባችን ተለይተው ነበር እና መለቀቃቸው መልካም ነገር ነው። እንዳልኩም፣ ቤተሰባቻቸው መጠየቅ አይችሉም፣ መጠር እየተጨነቁ ነበር እና መለቀቃቸው መልካም ነገር ሆኖ፣ ነገር ግን መጀመሪያ ስመታሰር ነበረባቸው ወይ? አንዳንድ ጊዜ የመንግስት አቋም ግራም ያጋባ። ችግሩ የእኔ ነው ይልና ሌሎችን ሰዎች ይቀጣል እና ትግራይ ተንሳቢነት ከሆነ በእርግጥ የመንግስት ሙሳኝነትና እና ጥፋት ከሆነ የመንግስት ባለስልጣናት መቀጣትም መታሰርም የነበረባቸውም እነሱ ናቸው እንጂ ሌላውን ዜጋ እንደዚህ ማሰቃየት ተገቢ አልነበረም ብለን ነው የምናምነው። እነዚህ ሰዎች ትናንትና ሲወጡ አይደገምም የሚል ቃል ገብተው ነው መውጣታቸው የተዘገበው በመገናኛ ብዙሀን እንደ አቋም መግለጫም የተነበበው ይኸው ነው እንደ መሪ ሀሳብ እንደ መሪ መመሪያም የነበረው በካናቴራ ላይ ሁሉ ታትሞ የነበረው አይደገምም የሚል ቃል ነው ሁሉም ለብሰው የነበረው ጠቅላይ ሚኒስትሩም የተናገሩት ሌሎቹም እንደዚህ ሲናገሩ የነበረው እንዴት ነው ይሄንን አይደገምም የሚል ቃል ብንትገነዘቡት እናንተ እንደ ፓርቲ እርስዎ በግልዎ እንደ መሪ በእውነቱ ምኑ እንደማይደገም ግራ ነው የሚያጋባ እነሱም ራሱ የሚያውቁት አልመሰለኝም ምኑ እንደማይደገም እና ሁለተኛ የኢህአዴግ ባህሪ ሰዎችን እንደዚህ በአጠቃላይ የማስፈራራትና የማሸማቀቅ ልምድ ከጀቢትን በነበሩ እስሮች ላይ አይተነዋልና፣ በመሰረቱ ምንም ተገቢነት የለውም። ምክንያቱም ሀሳባቸውን ስለገለጹ ነው። አሁን ለምሳሌ እኛ ፓርቲ አባላት ምንም ያጠፉት ነገር የለም። ሀሳባቸውን ስለገለጹ ብቻ ነው የታሰቡት። ስለዚህ ሀሳብ መግለጽ ነው አይደገምም ወይ ምኑ ነው? እና እንዳልኩ ለነሱም ግልጽ አይመስለኝም። እና ሁልጊዜ ደግሞ ጀነራላይዝ ይደረጋል። የአንዱን ነገር ይወስዱና ለሁሉም ያደርጉታል። እና እንግዲህ እንዳልኩ ዛሬ ነው ገና ያገኘናቸው ከሰዓት በኋላ። ማንን? የእኛ አባላት እሺ፣ የተለቀቁት እኛ ብዙ ሰዎች ስንት ሰው ታስሮ ነበር ከእናንተ? ሀያ ሶስት አባላት ነው የታሰሩት። እስካሁን እንግዲህ አዲስ አበባ ላይ ያሉትን የሰማዊ አባላት ሰባቱን አግኝተናል። ስንት ተለቀቁ? እስካሁን ያገኘናቸው ሰባት ናቸው። እሺ፣ ጠቅላይ ሚኒስትሩ ቅድም ወዳነሱት ጉዳይ ልመለስና ጥያቄ አይኑራችሁ ማለት አይደለም፣ መብታችሁ ነው፣ ማንም አይነፍጋችሁም፣ በህገ መንግስት የተረጋገጠ መብታችሁ ነው። ነገር ግን በአመፅ በጉልበትና በሁከት መጠየቅ የሚያስከፍለው ዋጋ አለ ብለው ነበረ እና እንዴት ነው ይህንን እርሶ የጠቅላይ ሚኒስትሩን አባባል የሚረዱት ከዚያ በፊትም እኮ ጠይቀው በሰላማዊ መንገድ ነው። ለምሳሌ የእኛ አባላት የተከሰሱበትን ነገር እዚህ ቀበሌ ላይ ተለጥፎ ስናየው መንግስትን ማጥላላት ይላል። ኦፖዚሽን ሆኖ እንዴት መንግስትን ሊያወርድ ይችላል? ለዛውም ይሄ ሁሉ ድክመት ያለበትን መንግስት ራሱ ድክመቱን ያመነን መንግስት እንዴት ሊያሞካሽ ይችላል? እና እንዳልኩ ፓራዶክስ ነው፣ ተቃርኖ ነው። ሁል ጊዜ የሚነገረው ጥፋቱ የእኛ ነው። ይሄ ሊፕ ሰርቪስ ይሄ ምንድን ነው? ለይስሙላ ካልሆነ በስተቀር ጥፋቱ የነሱ ከሆነ መጀመሪያ የተቃዋሚ ፓርቲ አባላት በፍጹም መታሰር አልነበረባቸውም። ሌሎችም ሰላማዊ ዜጎች መታሰር አልነበረባቸውም እና አስሮ መብትን ነፍጎ እንደገና መስጠት ብጽህና ሊሆን አይችልም። ሊያስመሰግንም ምንም አይችልም። ይሄ ተቃውሟችሁን መግለጽ ትችላላችሁ። ተመልከት፣ አሁን ተቃውሟችሁን መግለጽ ትችላላችሁ። እንደገና ደግሞ አይደገምም፣ ምንምኑም አይደገሙም ተቃውሞውን መግለጽ ድጋሚ ተቃውሟቸው መግለጽ ከቻሉ እንደገና ምን አመጣው? አይደገም የሚለውን ነገር አመፅ፣ ጉልበት፣ ሁከት ሲሉ የጠሯቸው አድራጎቶች አሉ። ጠቅላይ ሚኒስትሩ በመሰረቱ ከእኛ ፓርቲ አባላት ልጀምርና አመፅን በመጥላት በሰላማዊ መንገድ ለውጥ ይመጣል ብለው የሚታገሉ አባላት ናቸው። በየትኛውም ቦታ ለምሳሌ አቶ ይነቃቸው ከበደ ከኔ ጋር ህመምተኛ ልንጠይቅ ሆስፒታል ስንሄድ ነው የተያዘው ሀሳቡን ስለገለጸ እንጂ ምንም ያመፅ ተግባር ላይ አልተሰማረም። ብሌን መስንም እንደዛው፣ መርከቡ ኃይልን እንደዛው፣ አበባካልን እንደዛው። ሁሉም የፓርቲ አባላት ሀሳባቸውም እምነታቸውም እንደዛ አይደለም። እነዚህ እስር ላይ የነበሩ ሰዎች ወይም መንግስት እንደሚለው ትምህርት ወይም ስልጠና ላይ የነበሩ ሰዎች ጥልቅ ተሐድሶ ማድረጋቸው ነው የተነገረው። ትምህርት መውሰዳቸው ስልጠና መውሰዳቸው ነው የተነገረው። ምን ማለት ነው ይሄ ጥልቅ ተሀድሶ? ምናልባት አግኝታችሁ ያነጋገራችኋቸው ሰዎች ያስረዷችሁ ነገር ካለ እንግዲህ፣ አጭር ጊዜ ስለነበረች እንኳን ቤታችሁ ገባችሁ ብቻ እንጂ ወደ ዝርዝሩ አልገባንም። የተሰጠ የተባለውን ሰርቲፊኬት ስናየው ተሀድሶ ወስደዋል ምናምን ይላል። አጭር ነገር ነች። እንግዲህ ተሀድሶው በመጀመሪያ ስንሰማው ኢህአዴግ ራሱ መሰለኝ ጥልቅ ተሀድሶ ለራሴ ነው ያለው እንጂ ከሌሎች ዜጎች ብሎ አልነበረም። መጀመሪያ መነሻው እና እንዳልኩ ግራም ያጋባ ነው። ያጠፉት ችግር የፈጠሩት መንግስትና በስሩ ያሉ ባለስልጣናት ነው ተብሎ ከታመነ ሌላው ዜጋ ቅጣትም ሆነ ጥልቅ ታድሶም ሆነ ሌላው ነገር አያስፈልገው። ራሳቸውን ነው መመርመር ያለባቸው። ቤት ጠቅላይ ሚኒስትሩ ሲናገሩ የእናንተን ስህተት ተናግራችኋል። አሁን ደግሞ እኔ መንግስትን ልናገር ብለው ከተናገሯቸው ስህተቶች መካከል በየደረጃው ያሉ አመራር አባላት ማወያየት አለመቻላቸው ወይም አለማወያየታቸው፣ ድምፅ መስማት አለመቻላቸው እና የመሳሰሉትን ገልጸዋል እና ታድሶ ውስጥ ማለፍ እንዳለባቸው ዲሞክራሲን ማስፈን ወጣቶችን ማወያየት እና ችግሮችን መስማት ደግሞ መፍትሄ መስጠት እንዳለባቸውና ለዚህም እንደሚሰሩ ተናግረዋል ጠቅላይ ሚኒስትሩ። ይሄ ለኢትዮጵያ ተቃዋሚ ፓርቲዎች መሪ አሁን ካለው ሁኔታ ጋር አገናዝበው እንዲመልሱልኝ ነው የምፈልገው። ካለፉ ሁኔታዎች ጋር ብቻ ሳይሆን እና ለኢትዮጵያ ተቃዋሚ ፓርቲዎችና ለመሪዎቻቸው ምን ትርጉም ይሰጣል ይሄ የጠቅላይ ሚኒስትሩ አባባል? ሰለሞን፣ ቅድም ያልኩ ነው። ይሄ የማስመሰል የሊፕ ሰርቪስ ብቻ ነው እንጂ፣ ለምሳሌ እነዚህ የእኛ አባላትም ሆነ ሌሎች ሰላማዊ ዜጎች ይሄ አጠፉ በተባሉት ነገር ሁለት ወር ሶስት ወር ቆይ፣ እነዛኞቹ ማንኛው ነው የተቀጣው? ባለማነጋገርም ሆነ በሙሰኝነትም ሆነ በኪራይ ሰብሳቢነትም ሆነ የተጠየቀ አንድም ባለስልጣን ቆይ፣ ወይ ወደፊት ይገባሉ፣ እነዚህ የእኛ አባላት ወደ ገቡበት ቦታ ይገባሉ? እንግዲህ አናውቅም እሱ ስለዚህ ይሄ ለማስመሰል ያክል የእናንተም የእኛም አይነት እቺ ጨዋታ እንጂ በፍጹም ይህን ፈጥሯል የተባለው የመንግስት አካል አንድም ተጠያቂ የሆነ የለም። እንደውም ይዘዋወራሉ፣ ቦታ ይቀይራሉ፣ እድገት ሁሉ ያገኛሉ እንጂ አንድም ባለስልጣን የተቀጣ ወይም ይሄንን እንደዚህ አልደግምም ምናም ብሎ ያየነው ባለስልጣን የለም። እናንተ ከረጅም ጊዜ ጀምሮ የስርዓት ለውጥ ስትጠይቁ መቆየታችሁ ይታወቃል። መንግስቱም ቢሆን ኢህአደግም ቢሆን በተለይ በዚህ አመት ውስጥ ባለፉ ቅርብ ወራት እንደዚሁ አይነት ባለፈውም አመት መጨረሻ አካባቢ በጥልቅ ተሃድሶ ውስጥ እያለፈ መሆኑን ለውጥ እንደሚያመጣ፣ የተሻሉ እርምጃዎችን እንደሚወስድ፣ የምርጫ ህጉን እንደሚያሻሽል እና የመሳሰሉ ሌሎችም እርምጃዎችን እንደሚወስድ ሲናገር ነበር ፓርቲው። ጠቅላይ ሚኒስትሩም እንደዚሁ በተለያዩ አጋጣሚዎች ሲናገሩ ነበረ። ማዕከላዊ ምክር ቤቱም ጉባኤውን ባካሄደ ጊዜ ይህንኑ ወጥተው ጠቅላይ ሚኒስትሩ ተናግረው ነበር እና እናንተ የስርዓት ለውጥ ከምትሉት ጋር ኢህአደግ እየወሰደ ያለው እርምጃ እንደ ገዥ ፓርቲ ምን ያህል የተጣጣሙ ናቸው? ምን ያህል የተራራቁ ናቸው? ጥሩ ነው። አሁን በሁለት መንገድ ነው ሰለሞን። አንደኛ ፕሮሚስ የሚደረጉ ነገሮች አይፈጸሙም። ለምሳሌ ከእውነተኛ ተቃዋሚዎች ጋር ውይይት እናደርጋለን ተብሎ ነበረ። አልተጀመረም፣ አልተደረገም እስካሁን ድረስ። የምርጫ ህግ ማሻሻያ ሕገ መንግሥቱን እስከ ማሻሻል ድረስ የሚደርስ እናደርጋለን ብለው ነበረ ፕሬዚዳንቱ። ምንም የተጀመረ ነገር የለም። እንዲሁም በተቃራኒ የተቃዋሚ ፓርቲ አባላትን ማሳደድ፣ ቂም መወጫ ማድረግ ነው የተያዘው። ሁለተኛ ምንድን ነው? ባለፈው የሰው ለውጥ ተደርጓል ካቢኔ አንድ አመት ያልሞላቸውን የካቢኔ አባላት አውርደው ሌሎችን አስቀምጠዋል። ሰው መቀየር አይደለም የፖሊሲ ነው ችግሩ። የመሬት ስርዓቱ፣ ይሄ በዘር ላይ የተመሰረተው ፌዴራሊዝም፣ ፍትሃዊ ያልሆነ የሀብት ክፍፍል፣ እነዚህ ናቸው። እነዚህ እና ሌሎችም የፖሊሲ ችግሮች ናቸው። ስለዚህ እንደውም በአንድ ጊዜ በተቃዋሚዎች ስብሰባ ላይ የተደረገው የአስቸኳይ ጊዜ አዋጅም ሆነ አሁን የሚደረገው ነገር እንደ ፔንኪለር ነው ከተወሰነ ጊዜ ነው። በፍጹም የሚያዛልቅ አይደለም። መፍትሄው የፖሊሲ ለውጥ ማምጣት ነው። ስልጣናችሁን እስከ መልቀቅ ድረስ እንደ መንግስት ማለት ነው። ስልጣናችሁን እስከ መልቀቅ ድረስ የሚጠይቅ ነው። የህዝቡ የህዝቡ ጥያቄ እዛ ድረስ ነው እና ይሄ ትንንሽ ነገሮችን በማድረግ ማስታገስ ይቻል ይሆናል እንጂ ዘለቄታዊ መፍትሄ ማምጣት አይቻልም ነው የተባለው። እና እኛም እንደዛ ነው የምናምነው። የፖሊሲ ነው ችግሩ። ያንን ፖሊሲ መቀየር ነው፣ ካልቻሉ መልቀቅ ነው። ለመሆኑ እናንተ ኢህአደግ እነዚህን የገባቸውን ቃሎች እንደው የማስመሰያ ንግግሮች ናቸው እያላችሁ እና የፓርቲ መሪዎቻችሁ እና አባሎቻችሁም በየአካባቢው እየተዋከቡ እየታሰሩ መሆኑን እየገለጻችሁ በኢትዮጵያ የፖለቲካ ሕይወት ውስጥ በአጠቃላይ ለውጥ ይመጣል በቅርብ ጊዜ የሚል ተስፋ አላችሁ አሁን ካላችሁ ግምጋሜ ጋር? አዎ እንግዲህ ሁለት ነገር ነው። አንደኛ የሕዝቡ የለውጥና የነጻነት ጥያቄ አለን እሱ ምንም ወደ ኋላ የሚል አይደለም። ህዝብ ከጠየቀ ማድረግ ይችላል፣ የሚቀር ነገር አይደለም። ሁለተኛ ደግሞ የሀገሪቷ ውስጥ ትልልቅ ሰዎች አሉ፣ በውጭም ሀገር ሊሰማቸው ሊያገኙ፣ ይመክራሉ፣ ሀሳብ ይሰጣሉ። እና እኛም የሶስት ሺህ ዓመት የጦርነት ታሪክ መቀየር አለበት። በዓመት በጦርነት ሀገር ሊለወጥ አይችልም። እንደውም የሀገርን ደህንነት አደጋ ላይ የሚጥል ነገር ይመጣልና በሰላማዊ መንገድ፣ በንግግር በውይይት መፈታት አለበት ብለን እናምናለን። ይሄ እስከሚሆን ድረስም እንሰራለን። በትናት አቶ የሸዋስ አሰፋ በጣም አመሰግናለሁኝ ለማብራሪያው ጊዜር ስጥልኝ።